የደቡብ ሱዳን የተባበረ ግንባር የሚል መጠሪያ የያዘውን የተቃዋሚ ፓርቲ ማቋቋማቸውን ይፋ ያደረጉት የቀድሞ የደቡብ ሱዳን ጦር አዛዥ ጀነራል ፖል ማሎንግ በመጪው ሐምሌ ወር በሀገሪቱ በሚካሄደው ፕሬዝደንታዊ ምርጫ ላይ በፕሬዝደንት ሳልቫኪር አንጻር ለመፎካከር ይፈልጋሉ። ኬር ባለፈው ግንቦት ወር ከስልጣን ያባረሯቸውና ወደ ኬንያ የሸሹት ማሎንግ ፕሬዝደንቱ ያለፉትን 13 ዓመታት ደቡብ ሱዳንን በደንታ ቢስነት ዘርፈዋል ሲሉ ወቅሰዋቸዋል። ከጦር ኃይሉ ድጋፍ ይኖራቸዋል የሚባሉት አዲስ የተቃዋሚ ቡድን ያቋቋሙት ጀነራል ማሎንግ በሕዝብም ዘንድ በቀላሉ የማይታይ ድጋፍ ስላላቸው ለፕሬዝደንት ሳልቫኪር ጠንካራ ተፎካካሪ ሊሆኑ እንደሚችሉ በለንደን የሚገኘው የፖለቲካ ጥናት ተቋም ቻትም ሃውስ የአፍሪቃ ቀንድ ተመራማሪ አህመድ ሶሊማን ለዶይቸ በለ ገልጸዋል። ፖል ማሎንግ በወረዳቸው በባህል አልገዛል ሰፊ ድጋፍ አላቸው። ፕሬዚደንት ኪርም ከዚህ ወረዳ ስለሆኑና የጎላ ድጋፍ ስላላቸው በሁለቱ መካከል ድጋፉን በተመለከተ ጠንካራ ቅንቅና አለ። እና ማሎንግ አላቸው በሚባለው ድጋፍ የተነሳ ለውጥ ሊያመጡ ይችላሉ ከሚባሉት ተዋያኖች መካከል አንዱ መሆናቸው እንደማይቀር ግልጽ ነው። ይህ እውነታ የደቡብ ሱዳንን መንግስት እንደማያስደስት ከወዲሁ እየተነገረ ነው። መንግስት ማሎን ግን የደቡብ ሱዳን ጦር አዛዥ በነበሩበት ጊዜ እንደ አጥፊና እንደ አንድ የተቃዋሚ ቡድን አባል የኃይል ተግባር እንዲፈጸም የሚቀሰቅሱ አድርጎ ያቀርባቸው እንደነበር ሶሌይማን አስታውሰዋል። ዩኤስ አሜሪካ ደቡብ ሱዳንን እንዳትረጋጋ ድርሻ በርክተዋል በሚል ባለፈው መስከረም ማዕቀብ ከጣለችባቸው ባለስልጣናትም መካከል ማሎንግ አንዱ ናቸው። ፖል ማሎንግ ሳልቫኪር የቀድሞ ምክትላቸውን ሬክ ማቸርን መፈንቅለ መንግስት ለማካሄድ አሲረዋል በሚል ምክንያት ከስልጣን ካባረሩ ከጎርጎሪዮሳዊው 2013 ዓ ም ወዲህ በቀውስ ላይ ለምትገኘው ደቡብ ሱዳን ዘላቂ ሰላም ለማውረድ በዚህ ወር መጨረሻ ገደማ በአዲስ አበባ በታቀደው የሰላም ድርድር ላይ ለመሳተፍ ፍላጎት እንዳላቸው ገልጸዋል። ማሎንግ፣ ፕሬዚደንት ሳልቫኪር በድርድር እንዲመጣ በሚፈለገው የሰላም ስምምነት ላይ ተጽዕኖ እንዳያሳርፉ ጥረት እንደሚያደርጉም ተናግረዋል። የደቡብ ሱዳን መንግስት ስለ ማሎንግ ያለው አመለካከት ሲታሰብ ታዳ አዲሱ የተቃዋሚ ፓርቲ በድርድሩ ላይ መሳተፍ መቻሉን የቻተም ሀውሱ ተመራማሪ ሶሌይማን ተጠራጥረውታል። ይህ እሁን መሆኑን እርግጠኛ አይደለውም። በአሁኑ ጊዜ በድርድሩ ላይ ብዙ የተቃዋሚ ቡድኖች ተሳታፊዎች ናቸው። በእነዚህ ውይይቶች ላይ የሚደራደሩ የሪክ ማቸር አይኦ ቡድን እንዲሁም የደቡብ ሱዳን ተቃዋሚ ፓርቲዎች ህብረት አሉ። የአዲሱን ፓርቲ ተሳትፎ ፍላጎትን በተመለከተ እስካሁን ከመንግስት በኩል አልሰማንም። ፖል ማሎንግ የውይይቱ አካል የሚሆኑበትን ጉዳይ የማስታወቂያ ሚኒስትር ማይክል ማኩዌ በጣም በቁጥብነትና በጥርጣሬ ነው የሚመለከቱት ብዬ ገምታለው።